ሊነጋ ነው መሰል፣ በረታ ጨለማ፣ እግሬ ላይ ያረጀች እንዳለች ጫማ። ሊያልፍልኝ ነው መሰል፣ ሁሉም አለፈብኝ። ሊቀናኝ ነው መሰል፣ ያየኝ ሰው ተፋብኝ። እስከ ጫፍ ደረሰ መከራ ስቃዬ፣ ቀርቦ ነው ማለት ነው ያቀን መዳኛዬ። የአዲስ ነገር ውልደት ምጥ ይበዛበታል፣ ከነገ ለማጨድ አሁኔታ ወጥቷል። ሊያልፍልኝ ነው መሰል፣ ሊነጋ ነው መሰል ወደ እኔ ሲመጣ ሳቄ ይሰማኛል። ሳቄ ተራው ደርሷል። እስከ ጥጋም ብቼ ጉንጬ በንባርሷል ሊነጋ ነው መሰል ሊያልፍልኝ ነው መሰል ሊነጋ ነው መሰል ሊነጋ